ሰላም፣ ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ፣ ዛሬ ጥር 22 2015 ዓ ም ነው። ለምሽቱ ካሰናዳናቸው ጉዳዮች መካከል ኃይለኛ ደረጃ ለሆነ መንፈሳዊ ጭንቀት ዳርጎ ነበረ። ከዛ በኋላ ኢቨን ወደ ሳይካትሪስቶች ሪኮመንድ እስከመደረግ ድረስ ደርሼ ነበረ። ከዛም አልፎ ተርፎ ያው ብዙ ጊዜ ሱሳይደር አቴምቶችን አድርጌ አልፍ ያለው እና አንድ ሰው በቃ ጭንቅላቱን ወይም ደግሞ ራሱን መቆጣጠር ሲያቅተው እረፍት ይፈልጋል። የሰማናት አዲስ ተቻለን ነው እኛ ለኛ የተባለ የወጣቶች አቻለቻ ምክክር ቡድን መስራች ናት ወጣቶች ከአእምሮ ጭንቀት ከሚመነጩ እርምጃዎች እንዲጠበቁ በዋነኝነት ስለሚጠራው ቡድን ቆየት ብላ በሰፊው ታጫውተናለች የስፖርትና የመዝናኛ ዓለምን የሚቃኙ መሰናዶዎችም የተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ ኤልያስ አስማረ ደግሞ በድምፅና ምስል ቅንብሮ አብሮን ያመሻል አብራችሁን ቆዩ ወደ ቀዳሚ መሰናዶ ይሻገር ለኛ የወጣቶች የአእምሮ ጤና ውይይት ቡድን ከአንድ ዓመት በፊት በወጣት አዲስ ተቻለ የተመሰረተ ቡድን ነው። አዲስ ከጓደኞቿ ጋር በመሆን ቡድኑን ከመመሰረቷ በፊት ከፍተኛ በሆነ የመንፈስ ጭንቀት፣ ሱስና ራስ የማጥፋት ሙከራ ለሰባት ዓመታት ያክል መሰቃየቷን ትናገራለች። ከነበረችበት ችግር ከወጣች በኋላ በዚህ ስሜት ውስጥ ያሉ ወጣቶች በሳምንት አንዴ በአካል እንዲሁም በድረገጽ ተገናኝተው ስለሚሰሟቸው ስሜቶች የሚማከሩበት ቡድን ልትመሰረት ችላለች። ኤደን ገረመው ከአዲስ ጋር አጠር ያለ ቆይታ አድርጋለች። በመቀጠል ይቀርባል። እሺ አዲስ ተቻለ እባላለሁ። የእኛ ለኛ ፒየር ሰፖርት ግሩፕ መስራችና አስተባባሪ እኛ ለኛ የአቻ መተጋገዣ ቡድን ወይም ደግሞ ምንድን ነው እሱ አላማው እንዴት ሊመሰረቻል? እኛ ለኛ አቻ መተጋገዣ ዋንች እንዳልሽው የተመሰረተው የዛሬ አመት ጃንዋሪ ላይ ነበረ። ያው ከመ ሁበት ካለፍኩባቸው የሕይወት ውጣ ውረዶች በመነሳት እኔ ያሳለፍኩባቸውን ነገሮች ያው ሌሎች ማለፍ የለባቸውም ካለፉም ደግሞ የሚረዳቸው የሚያሳያቸው አጠገባቸው ሆኖ ደግሞ አለሁላችሁ የሚላቸው አንድ ወይ መኖር አለበት በሚል ነበረ። እኛ ለኛ አሁን ላይ አላማው ምንድን ነው? እንደምናውቀው ኢትዮጵያ ውስጥ ውስጥ የተያዙ በጣም ብዙ ወጣቶች አሉ። መንፈስ ጭንቀት ውስጥ ያሉ ከማህበረሰባችን አኗኗር ወይም ደግሞ ማህበረሰባችን የሚጠብቀው ነገር በጣም ብዙ ስለሆነ ከፕሬር የተነሳ ስም የማጥፋት ሀሳብ የሚመጣባቸው ወይም ደግሞ በእንደዚህ አይነት ችግር ውስጥ ያሉ ወጣቶች በጣም እየበዙ ነው ያለው እና እነዚህ አይነት ሰዎችን ቀጥታ አግኝተን ለመርዳት በማሰብ ነበር የተቋቋመው። እስቲ አዲስ ትንሽ አንቺን እንወቅሽ። አዲስ ማናት? ምን አይነት የህይወት ተመክሮስ ነበራት አያይዘሽ እስኪ ንገሪኝ። ያደግኩት እዚሁ አዲስ አበባ ነው አሁን የምሰራው በአንድ የግል መስሪያ ቤት ውስጥ በኦፕሬሽን ማናጀርነት ነው የምሰራው። ትምህርት ላይም የተለያዩ ፕሮጀክቶችን ይዤ እዛ ላይ ይሰራለሁ ያለሁት ጥሩ የሚባል ቤተሰብ ውስጥ ባድግም፣ ግን ማንነት ጥያቄ እንደዚሁም ደግሞ ላይፍ ፐርፐዝ ጥያቄዎች ነበሩ እያል ማለት ነው። በባህሪ እንዴት ነበረ መሰለሽ ከጓደኞቼ ጋር ወይም አጠገቢ ካሉ ሰዎች በጣም ብዙ ሰው መጥቶ ለእኔ ጭንቀቱ የሚያጋራኝ አይነት ሰው ነኝ እና ሰው ጠንካራ ነሽ ተብለሽ ማህበረሰቡ ሲያስብሽ አንቺ ምን በቃ ሁሉ ነገር የተሟላልሽ ነሽ አንቺ ሳትሆኚ እንደውም እነሱ ከአንቺ ምክር የሚጠይቁ ይቸግራቸው አዲስ እንደዚህ ከሆነ እንደዚህ ባረግ ምን ይሻላል ምንም ብለው ምክርን ከአንቺ የሚጠብቁ አይነት ሰው ነበርኩኝ እና እነሱን ኦቨርቲንግ ማድረግን ብቻ ሳይሆን መስራት ደግሞ የሚፈልጋቸው ብዬ ከህፃንነት ያስቀመጥኳቸው ነገሮች ነበሩ እና እነሱን ለማሳካት በጣም ይጨንቀኝ ነበር ውዎች አጣ ነበር እነዛን ነገሮች ማሳካት ስላልቻልኩኝ፣ በቃ እኔ አቺቭ እንዳላረኩ ፌል እንዳረኩ ራሴን እቆጥር ነበር። በዛው ጭንቀቱን መጋፈጥ ስለማልችል የተለያዩ ሱሶችን እጠቀም ነበር፣ ወይም ደግሞ እጾችን ወይም ደግሞ አልኮል መጠጦችን እጠቀም ነበረ። እነዛ ደግሞ የበዙ የተጨምረ የተጨመረ ሲሄድ ደግሞ ኃይለኛ ደረጃ ለሆነ መንፈሳዊ ጭንቀት ዳርጎኝ ነበረ። ከዛ በኋላ ኢቨን ወደ ሳይካትሪስቶች ሪኮመንድ እስከመደረግ ድረስ ደርሼ ነበረ። ከዛ አልፎ ተርፎ ያው እንግዲህ ብዙ ጊዜ ሱሳይደር አተምቶችን አድርጌ አልፍ፣ ያለው እና አንድ ሰው በቃ ጭንቅላቱ ወይም ደግሞ ራሱን መቆጣጠር ሲያቅተው እረፍት ይፈልጋል። ጭንቅላትሽ በቃ ለአንድ ደቂቃ ነው የምታስቢያት ወይ ለሆነ ሰከንድ ታስቢያለሽ። እና ዋይናት በቃ ለምን እንዳላረገው ለምን አላቆመውም? እዚህ ጋር ህይወት የሚለው ደስሽን ውስጥ ነው የምትገቢው ቀጥታ። ያለሽ ነገር የምታስቢው ነገር አላማሽ፣ ቤተሰቦችሽ ምናምን አይታሰብሽም በቃ ትንሽ አንድ ደቂቃ ነች የምትፈልጊው፣ ይሄንን ነገር ዲሳይድ ለማድረግ ወይም ለመወሰንና መሀል ያው ብዙ ጊዜ ከምትባረግም እንደ እግዚአብሔር ፈቃድ ሆኖ ኮምፕሊት ባለማረግ የምክንያት ዛሬ እዚህ ላይ ቆሜ ሰዎችን ለመዳት ደግሞ እግዚአብሔር እድሉ ሰጥቶኛል። ያንቺ ካለፍሽ ህይወት ምን ይመስላል? ምን ያህል ጊዜ በእንደዚህ አይነት ስሜትና ሁኔታ ውስጥ አሳለፍሽ? ስትወጪ ሲወጣሽበት የወጣሽበት መንገድ ምን ነበረ? ሰባት ዓመት አካባቢ በእንደዚህ አይነት ህይወት ውስጥ አሳልፍሽ ያለው በዚህ ሰባት ዓመት ውስጥ ብዙ ጣውረዶችን አሳልፌ ዛሬ ሁለት ዓመት አካባቢ ነው የኔ ምርጫ የነበረው በመንፈሳዊ ነበር። በዛ ነበር አገግሜ ወደ ራሴ ተመልሼ አሁን ያለበት የተረጋጋ ላይ ፍጭ ወይም ደግሞ ሄልዚ የሆነ ሜንታል ኮንዲሽን ውስጥ የገባሁት እንደዚህም ደግሞ አካባቢዎች ላይ የነበሩ ጓደኞች ለካውንስሊንግ ዘይንት የምናደረግበት እ የምናወራበት በእንደሱ በእንደሱ አይነት ነገር አሁን ወዳለውበት ደረጃ ደርሻለሁ ማለት ነው። እኛ ለእኛ ስትጀምሪው እንዴት ነበር የጀመር ሹ? በምን አይነት መልኩ ነው አገልግሎት የሚሰጠውስ? ለኛል መጀመሪያ ስንጀምር ቦታ ነበር ማፈላለግ የጀመርነው። በመጀመሪያ ላይ ያው እኔ የራሴን ሕይወት ተመክሮ ማካፈል ነበረብኝ። እሱን በተለያዩ መድረኮች ማካፈል ጀመርኩ። ከዛ በኋላ ቦታ ያስፈልገን ነበረ እኛ ያው ዶክተሮች አይደለንም፣ ወይም ደግሞ ሳይካትሪስቶች አይደለንም፣ ወይም ሙያዊ ካውንስሊንግ መስጠት ባንችልም ግን ባለፍንበት ኤክስፔሪንሶች በተለያየ የኔ ጓደኞችም አሉ አብረን የመሰረት ናቸው። ባለፍንበት የህይወት ወይ ውስጥ ሰዎች እንዳያልፉ እኛ አለን ላችሁ፣ የምታልፉበትን ነገር እኛ እናቃለን። ስለዚህ አብረን ወደ ተሻለ ህይወት አብረን ይሄድ እንችላለን የሚል አላማ ይዘን እስከተነሳን ድረስ ቦታ ነበር ስንፈልግ የነበረው። ቦታው ላይ የይይት መድረኮች ሰዎች እየመጡ የራሳቸውን በጣፈን ያጣ ሰው ጠቅላላ እየመጣ የራሱን የውስጡን ብሶቱን የሚያወራበት መድረክ ነበረ ያዘጋጀ ነው። በጣም ብዙዎቻችን ራሳችንን አውቀንበታል። በጣም ብዙዎቻችን የለንበትን ሁኔታ አይተን አይምሮ ጤናችን ጠብቀን የተሻለ ኑሮ ቤት መኖር እንደምንችል አንዳችን ከአንዳችን እየተማማረ ያው አንድ ዓመት አስቆጥረናል ማለት ነው። ምን አይነት ወጣቶች ናቸው የሚመጡት በብዛት? እስካሁን እንግዲህ ከዕድሜ ማኳያ ሊሆን ይችላል ያለው ችግር ምንድን ነው? እኛ ጋር አሁን ሲመጡ ዘይት የሚደረግ ለምሳሌ ያገቡ ይመጣሉ፣ በትዳር ላይ ያሉ ችግሮች የሚነሱበት ጊዜ ይኖራል። ያላገቡ ደግሞ በሪሌሽንሽፕ ላይ ያላቸው ችግር ሊሆን ይችላል። ዘንዶቹ ደግሞ ከቤተሰቡ የሚመጣባቸው የተለያየ አይነት ፕሬዥር አለ። ማህበረሰቡ የሚያሳድረው የራሱ የሆነ አለ፣ ማለት ትምህርት ብቻ ሳይሆን እኛ የምንፈልገውን ነገር መስራት መፈለግ፣ እንደዚህ እንደዚህ አይነት ነገሮች አሉና እሱ ላይ ነበር ሞር ዲስከስ የምናደርገ የነበረው። እነዚህ ሜን ሜን የምንላቸው እነዚህ ነበሩ። በእንደዚህ አይነት ውይይቶች ላይ ምን ያህል ሰዎች ይታደማሉ? ባለሙያዎች ውስጥ ትጋብዛላችሁ ወይ? አራት ወር ገደማ ይሆናል ዶክተሮች እና የጤና ባለሙያዎች የተሳተፉ አንዳንድ ብሪፊንጎች ይሰጡን ነበረ። በፊት በነበረው ግን እኛው ነበረ እኛው እርስ በርሳችን ቶፒኮች ይመረጣሉ እዛ ላይ ዲስከስ እያደረግን የራሳችንን የላይፍ ኤክስፒሪንስ እኔ እንደዚህ ነበርኩኝ እኔ እንደዚህ ሆንኩት እንደዚህ ስለነበር ነው በሚል አይነት ግኝቶች ነበረ የምንሄድ የነበረው ፌስ ቱ ፌስ ሴሽኖች ላይ እስከ ሀያ ሰው በአንድ ሴሽን ላይ ይካፈል ነበረ። እዛ በላይ የሚመጣ ጊዜ አለ። ከዛ በታችን መነሳ የሚካፈልበት ጊዜ ነበረ። እንዲያው የመፍትሄ ሀሳብ ምንድን ነው እሱ የምትጠቋቋሙት? ለምሳሌ አንድ ሰው እንደው የመጨረሻው የጭንቀት ደረጃ ላይ ደርሶ ራሴን ለማጥፋት አስባለሁ ቢል በምን አይነት መንገድ ነው የምትተጋገዙት? አሁን የእኛም ኤግዛክትሊ እንደ ፕሮብለም የምናስቀምጠው ይሄ ነበረ ምንድን ነው እነዚህ የራስን ማጥፋት ደረጃ የደረሱ ሰዎችን እስካሁን በአንድ ዓመት ውስጥ አድሬስ ማድረግ አልቻለም። ይህም ምንድን ነው የሰው ኃይል ያስፈልገን ነበረ። አብዛኛው ጊዜ የነበር ብዙ ነገሮች ለእንጌጅ ማድረግ የነበረው ሌሎች ጓደኞች ቢኖሩም ሁሉም በስራ ስለተጠመደ፣ በፋሚሊ ኬዝ ሁሉም ደግሞ የራሱ ስላለ የራሱን አጣቦ ተጨናንቆ ደግሞ እዚህ ላይ መርዳት አይችልም ማንም ሰው። በዛ ምክንያት ፐርሶናሊ ከግሩፕ ዲስካሽን ውጪ እኔ ጋ ግን ሶሻል ሚዲያ ቴክስት እያደረጉ በስልክ የሚያወሩ ሌሎች የእኛ ለኛ ሜምበር ካውንስሊንግ ወይም ፋሲሊቴተሮች ጋም እንደዚሁ እየደወሉ ፐርሰናል ካውንስሊንግ የሚወስዱ ልጆች ነበሩ። የሚሄዱበት ነገር እኛም እንዲሄድንበት ከዛ እኛ እስከወጣን ድረስ እነሱም መውጣት እንደሚችሉ ምንም ነገር ሀፕን ሲያደርግ ኢት ናት ኤንድ ኦፍ ተወልድ በቃ የመጨረሻ የሚባል ነገር የለም በሚል አይነት መረጋጋት ነው እስካሁን እየሄድን ብዙ ሰዎችም ላይ መድረስ የቻል ነው ማለት ነው። እሺ በቀጣይስ ምንድን ነው እሱ ለማድረግ ያሰባችሁት? የመጀመሪያውና የመጀመሪያው አዌርነስ ክሬት ማድረግ ነው። እኛ ሀሳብ ምንድን ነው ስልጠናዎችን መስጠት እንፈልጋለን። ለማህበረሰቡ በየክፍለ ከተማው፣ በየወረዳው፣ በየቀበሌው፣ በየዩኒቨርሲቲዎቹ፣ በየትምህርት ቤቶቹ ስልጠናዎችን መስጠት እንፈልጋለን። አዌርነሱን ከሰጠን በኋላ በጣም ሚኒመም በሆነ ዋጋ ሰዎች ሄደው ሳይካትሪስቶችን ማግኘት የሚችሉበት ሴንተሮችን ማቋቋም እና ወደዛ ማስፋፋት እንፈልጋለን። አዲስ በጣም ነው የማመሰግነው ስለነበረን ቆይታ በእኛ ለእኛ ስሙ በጣም አመሰግናለሁ። ንኪ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁ ስላላችሁ በጣም ደስ ብሎናል። ከሰሞኑ የአስራ ሁለተኛ ክፍል ብሔራዊ ፈተና ውጤት ይፋ ይሆነዋል። ዘንድሮ ለተፈተና ከተቀመጡት ከ800 ሺህ በላይ ተማሪዎች መካከል የማለፊያ ውጤት ያመጡት ግን ሰላሳ ሺህ የማይሞሉ እንደሆነ የትምህርት ሚኒስቴር ይፋ አድርጓል። ይህም የብዙሀን መነጋገር የሆነ ጉዳይ በተመለከተ ሚኒስትሩ መግለጫ ሰጥተዋል። የዚህም መግለጫ ይዘት ገብረ ሚካኤል ገብረ መድን በመቀጠል ያቀርብልናል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የዘንድሮን የ12ኛ ክፍል ብሔራዊ ፈተና ውጤትን በማስመልከት በሰጡት ጋዜጣዊ መግለጫ በ2015 ዓ ም የ12ኛ ክፍል ፈተናን ለመውሰድ ከተመዘገቡት ከ985000 በላይ ተማሪዎች ለፈተና የተቀመጡት 896520 ናቸው ብለዋል። ከእነዚህ ውስጥ 50 ና ከ50 ከመቶ በላይ ውጤት አምጥተው ማለፍ የቻሉት ግን 3.3 ከመቶዎቹ ብቻ እንደሆኑ ተናግረዋል። ከ50 በላይ የተመዘገበው ውጤት ያመጡ በተፈጥሮ ሳይንስ ከጠቅላላ ከ339642 ተማሪዎች ውስጥ 22936 ተማሪዎች ብቻ ወይም 6.8 በመቶ አልፈዋል። በማህበራዊ ሳይንስ ከ556878 ተማሪዎች ውስጥ 6973 ተማሪዎች ብቻ አልፈዋል። ይሄ ደግሞ ከተፈተኑት ውስጥ 1.3 በመቶ ብቻ ናቸው ያለፉት በማህበራዊ ሳይንስ በድምሩ በአጠቃላይ ከ50 በመቶ በላይ ያገኙ ተማሪዎች ቁጥር 29909 ተማሪዎች ወይም 3.3 በመቶ የሚሆነው። በዚህ ፈተና ውስጥ የተሳተፉ ሬጉላር ትምህርት ቤቶች የምንላቸው 2959 ትምህርት ቤቶች ተሳትፈዋል። ከነኚህ ውስጥ 1798ቱ ቢያንስ አንድ ተማሪ አሳልፈዋል። አንድ ሺህ አንድ መቶ ስልሳ አንዱ ግን ምንም ተማሪ አላሳለፈም። ሰባት ትምህርት ቤቶች ያስፈተኗቸውን ተማሪዎች በሙሉ አሳልፈዋል። በሀገር አቀፍ ፈተናው የተመዘገበው አማካይ ውጤት 29.25 ከመቶ ሲሆን በተፈጥሮ ሳይንስ ከፍተኛው ነጥብ 666 ከ700፣ በማህበራዊ ሳይንስ ደግሞ 524 ከ600 እንደሆነ ፕሮፌሰር ብርሃኑ ነጋ ገልጿል። በፈተናው የተሻለ ውጤት ያመጡት ደግሞ የአዲስ አበባ የድሬዳዋና የሐረሪ ክልል ተማሪዎች መሆናቸውን አመልክቷል። ወደ ዩኒቨርሲቲ የሚገቡት ተማሪዎች እነዚሁ የማለፊያ ነጥብ ያመጡት ብቻ እንደሆኑ የተናገሩት ፕሮፌሰር ብርሃኑ በፈተናው ያላለፉት ተማሪዎች ደግሞ በዩኒቨርሲቲዎች የማብቂያ ትምህርት ይሰጣቸዋል ብለዋል። ታዲያ ምን ሊሆኑ ነው ከዚህ ከ29 ሺህ ተማሪዎች ውጭ ያሉት የሚል ጥያቄ ነ ከ50 ፐርሰንት በታች ያመጣ አንድም ተማሪ በሚቀጥለው ዓመት ባለውንትን ፍሬሽማን ሆኖ አይገባም። በተለይ በዚህ ዓመት ይሄ ፈተና ሲሰጥ ለመጀመሪያ ጊዜው በመሆኑ እና አዲስም በመሆኑ እንደው የተወሰኑ ችግሮች ቢኖሩ ድንገት እነሱንም እንትን ለማድረግ በሚል አንድ አዲስ መላ ይዘር መተናል ያ መላ ምንድን ነው? አንደኛ ዩኒቨርሲቲዎች የሚቀበሉበት የመቀበል አቅማቸው አለ። ምናውቀው ራፍ ሶ ለምን 29900 ተማሪዎች ፍሬሽማን የዩኒቨርሲቲ ተማሪዎች ሆነው ገብተው ከዛ በታች ያሉት እስከ ዩኒቨርሲቲው መቀበል ደረጃ ያሉት ለአንድ ዓመት ለዚህ ዓመት ብቻ ቢኮዝ ኦፍ ዲስ ዩኒክ እንት ሬሜዲያል የትምህርት ስርዓት ውስጥ አንከታቸውም። ሬሜዲያል የትምህርት ስርዓት ምንለው ምንድን ነው? የዩኒቨርሲቲ ተማሪዎች አይደሉም፣ ቢኮዝ ማለፊያ ውጤት አላገኙም። ግን ቁጭ ብለን ይሄ የተዳከሙባቸውን ትምህርቶች ኢንቴንሲቭ የሆነ ትምህርት በየዩኒቨርሲቲው ውስጥ እንዲያገኙ አድርገን አመቱ ሲያልቅ ፈተናቸውን ሰጥተን ያለፉትን በዛው ዩኒቨርሲቲ እንዲገቡ ማድረግ ዜን ያንን ያለውን ጫና ሲግኒፊካንትሊ ይቀንሰዋል። ግን በትምህርት ስርዓቱ በአንድ አጋጣሚ ወር በሌላ በተለየ ምክንያት እንትን ብለው ግን የትምህርት ካፓሲቲ ያላቸው ተማሪዎች ካሉ እነሱን እንዳናጣና አንድ ዓመት በኋላም ዘግይተውም ቢሆን የዩኒቨርሲቲ ስርዓቱን እንዲቀበሉ ማድረግ ይሻላል በሚል ይህንን ቀይሰን በዚህ መሰረት ነው ተግባራዊ የምናደርግ። በፈተናው የታየው የወደቁ ተማሪዎች ብዛት የሁላችንም ውድቀት ነው ያሉት ሚኒስትሩ፣ የትምህርት ስርዓቱን ችግሮች ለመቅረፍ ሁሉም ሊረባረብ እንደሚገባ ገልጿል። የትምህርት ስርዓታችን እዚህ ቦታ እስኪደርስ መንግስት እንደ መንግስት ያለበትን ኃላፊነት በምንም አይነት ተወጥቷል ማለት አንችልም። ትምህርት ከካድሬ ከፖለቲካ ከምናምን ጋር ተያይዞ እዚህ ደረጃ እስኪደርስ መጠበቁ በመንግስት ደረጃ ሁላችንም መንግስት ላይ ያለን ሰዎች ኃላፊነት የምንወስድ ነን። ወላጆች በዚህ አንጠየቅም የለንበትም ሊሉ አይችልም። የልጆቻችን ዲሲፕሊን የሚጀምረው ከወላጆች ነው። ትምህርት ቤቶች፣ ሁላችንም የምናውቀው የተማሪዎች ዲሲፕሊን አሁን ኮምፕሊት ሻት የለም። እንደዛ አይነት ዲሲፕሊን በሌለበት እውነተኛና ትክክለኛ የትምህርት ስርዓት ሊሄድ አይችልም ዜርፎር የትምህርት ቤቶቻችን የመንግስትም የግል ሁሉም ጋ ነው ፌሌር ያለው ዜርፎር ሁላችንም ሀላፊነቱን መውሰድ አለን በጋራ ነው እንደ ሀገር ፌል ያደረግ ነው እንውጣበት ካልን ደግሞ በጋራ ነው እንደ ሀገር የምንወጣበት ይሄ ቅድም የዘረዘርኳቸው ኃይሎች በሙሉ በሙሉ ተሳትፈው በጋራ የምንሄድበት ከፊታችን ያለው መንገድ ብቻ ነው ከዚህ ችግር የሚያወጣ። አጠቃላይ የትምህርት ጥራትን ለማሻሻል የተለያዩ ጥረቶች እንደሚደረጉም ተናግረዋል ከዚህ ዓመት ጀምሮ ኦፊሻል የምናደርገው ካምፔናል በቃ የትምህርት ስርዓቱን ከታች ጀምሮ ለማሻሻል አሁን ለምሳሌ ስምንተኛ ክፍል ፈተና እንደ በፊቱ ዝም ብሎ አይሆንም በደንብ ኦርጋናይዝ አድርጎ ፊልተር እያደረገ የሚመጣ ሲስተም እንዲኖር ከልጆች የተሻለ ትምህርት የሚወስዱት ከአንደኛ ደረጃ በፊትም ትምህርት እንዲያገኙ ነው በሚል በስፋት የቅድመ አንደኛ ደረጃ ትምህርት ቤቶች በሁሉም ክልሎች እንትን እያደረጉ ነው። ብዙ የሆኑ ሰፋ ያሉ የሪፎርም ስራዎች ነው የምንሰራው፣ ከታች ጀምሮ እስከ ላይ ድረስ። የትምህርት ሚኒስቴር የፈተናን ደህንነት ለመጠበቅና ኩረጃን ለመከላከል በሚል ምክንያት የ2014 ትምህርት ዘመን የ12ተኛ ክፍል ፈተናን ለመጀመሪያ ጊዜ ዘንድሮ በዩኒቨርሲቲዎች ቅጥር ግቢ ውስጥ እንዲሰጥ አድርጓል። ፈተናውን ለመውሰድ ከተመዘገቡት ከ985000 በላይ ተማሪዎች ውስጥ 77000 የሚሆኑት በተለያዩ ምክንያቶች፣ 2170 ተማሪዎች ደግሞ በደንብ ጥሰት ምክንያት በድምሩ 97,268 ተማሪዎች ፈተናውን እንዳልወሰዱ በዛሬው መግለጫ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል እናመሰግናለን። በመቀጠል ደግሞ ወደዚህ ወደ ዩናይትድ ስቴትስ ሎስ አንጀለስ እናቀናለን። ነዋሪነቱን በሎስ አንጀለስ ከተማ ያደረገው የህብረ ሙዚቃ መሪው ቻርልስ ዲከርሰን በርካታ አፍሪካ አሜሪካዊ ወጣት ህዝብ ያለባቸው ከተሞች የወጣቶች ግዙፍ የሙዚቃ ቡድን ኦርኬስትራ ሊኖረው እንደሚገባ ያምናል። ይህ ወጣቶችን ከጎዳናዎች ለማራቅ እንደሚረዳ የሚያምነው ዲከርሰን በዩናይትድ ስቴትስ ትልቁን አብዛኛ ጥቁር የተካተቱበት ኦርኬስትራ መስርቷል። ይህም በተመለከተ በጂኒያ ዳሎት የተጠናቀረውን ዘገባ በመቀጠል እናሰማችኋል በደቡብ ሎስ አንጀለስ በሚገኘው ሆልማን የሜቶዲስት ህብረት ቤተ ክርስቲያን በየዓመቱ የሚከበረው የማርቲን ሉተር ኪንግ ቀን በእጅጉ ልዩ ነው። በአውሮፓውያኑ 1968 ከመገደሉ አንድ ወር አስቀድሞ ዶክተር ኪንግ በዚህ ስፍራ ምዕመናንን ሰብከዋል። ዘንድሮው ኢነርሲቲ ኦርኬስትራ የተባለው የከተማው ግዙፍ የሙዚቃ ቡድን የማርቲን ሉተር ኪንግን ህልም አለኝ የተሰኘ እውቅ ንግግር እንዲሁም የወጣቷን ገጣሚ አማንዳ ጎርማንን የወጣነው ዳገት የተሰኘ ስራን በህብረ ዝማሬና በልዩ የኦርኬስትራ ቅንብር አቅርበዋል። አምበር ዳውትሬይ የኦርኬስትራው አባል ናት። ግጥሙ የኔንም የግል ስሜት ያስተጋባል፣ ምክንያቱም እሷም በቃላት እንደነገረችን እኔም ከባሮች ሲወርድ ሲዋረድ የተገኘው ጥቁር ሴት ነኝ። ይሄ እንደ ሕዝብና ሀገር እዚህ ለመድረስ ምን ያክል ርቀት እንደመጣን ያሳያል። የሁለቱ የሙዚቃ ሥራዎች ቀማሪ ቻርልስ ዲከርሰን ነው። ላለፉት አርባ ዓመታት የሕብረ ሙዚቃ መሪ ሆኖ ሰርተዋል በአውሮፓውያኑ 2009 የበጋ ወራት በአብዛኛው ጥቁር አሜሪካውያን ከሚኖሩበት ደቡብ ሎስ አንጀለስ የመጡ ወጣት ሙዚቀኞች የወጣቶች ኦርኬስትራ እንዲያቋቁም እንደጠየቁት ያስታውሳል። በመላ ዩናይትድ ስቴትስ የወጣቶች ኦርኬስትራዎች አሉ። አብዛኞቹ የሚገኙት ግን በሀብታም ሰፈሮች አሊያም በከተማው ዳርቻ ባሉ ስፍራዎች ነው። ማኅበራዊና ኢኮኖሚያዊ ችግር ባለባቸው የከተማዋ እምብርት አቅራቢያ ስፍራዎች ውስጥ ግን የሉም። የተለያየ መሰረት ያላቸው ሰዎች ብዙም በማይኖሩበት በቱ ጃሮች ስፍራ ነው ብዙ ጊዜ የሚቋቋሙት። በድሆች መንደር መሃል ኦርኬስትራዎች የሉም ማለት ይቻላል። እነዚህ ወጣቶች የሚኖሩት፣ የሚጫወቱት ደግሞ በእነዚህ ስፍራዎች ነው። በጥሩ ሁኔታ የመጫወት አቅም አላቸው ነው ያለው ዲከርሰን። ከ13 ዓመት በፊት ዘጠኝ ብቻ አባላት የነበሩት ኦርኬስትራው ዛሬ አባላቶቹ ሰባ አምስት ደርሰዋል። ለትርፍ ያልተቋቋመው ኦርኬስትራ ከተጫዋቾቹ ምንም አይነት ገንዘብ አይቀበልም፤ የሙዚቃ መሳሪያዎችንም በነጻ ያቀርባል። እድሜያቸው ከአሥር ዓመት ጀምሮ ያሉ ታዳጊዎችን ቡድኑ አካቷል። የኦርኬስትራው ምሰሶዎች ግን የመለስተኛና ከፍተኛ ሁለተኛ ደረጃ ተማሪዎች ናቸው። ማህደራቸው ከፍተኛ ስፍራ በሚሰጣቸው ስፍራዎች ትርኢቶችን ማቅረባቸውን ያሳያሉ። ጆርዳን ቡዛ ከኦርኬስትራው አባላት መካከል አንዱ ነው። ፕሌይንግ ፎር ሚሼል ኦባማ ለሚሼል ኦባማ ተጫውቼላቸዋለሁ። በብሔራዊው የነፃነት መናፈሻ ወይም ናሽናል ሞል፣ ሀሊውድ ቦል ተብሎ በሚጠራው ግዙፍ ትርኢት ማሳያ፣ በአሜሪካ ብሔራዊ የእግር ኳስ ሊግ መድረኮችና በሌሎች አስገራሚ ስፍራዎች ስራዎችን አቅርቤያለሁ። የተለያዩ ቁልፍ ሰዎችን አግኝቻለሁ። እጅግ ከፍተኛ የአጫዋት ልምድም ቀስም ያለው ነው ያለው ጆርዳን። የኦርኬስትራ በአብዛኛው ጥቁር አሜሪካውያንን ከማካተቱ በተጨማሪ ከሌሎች ማህበረሰቦች የመጡ ሙዚቀኞችን ይቀበላል። ሉዊስ ጄሜኔዝ ከእነዚህ አንዱ ነው። ይህ ቡድን ዛሬ የደረስኩበትን ማንነት እንዳዳብር የክላሲካል ሙዚቀኛ ሁኜ እንድቀጥል ረድቶኛል። የዚህ ኦርኬስትራ ውብ ነገሩ ምንም አይነት የቆዳ ቀለም ቢኖርህ በክላሲካል ሙዚቃ ውስጥ ዕድል እንዳለህ የሚያረጋግጥ መሆኑ ነው። ጠይም ልትሆን ትችላለህ። ጥቁር አፍሪካዊ አሜሪካዊም ልትሆን ትችላለህ። ምንም አይነት ቀለም ይኖርህ እዚህ ተቀባይነት አለህ ነው ያለው ሉዊስ። የዲከርሰን ራእይ በዩናይትድ ስቴትስ በሚገኝ በተለይም ላቅ ያለ ቁጥር ያለው ወጣት ጥቁሮች በሚኖሩባቸው ከተሞች ሁሉ ተመሳሳይ ኦርኬስትራዎችን ማቋቋም ነው። በአሁኑ ሰዓት የደቡብ ቺካጎ ወጣት ኦርኬስትራን በማቋቋም ላይ ይገኛል። አሁን ደግሞ ወደ ሳምንታዊው የስፖርት መሰናዶ እናቅና። ኬኔዲ አባተ የ17 ዓመቱ ታዳጊ አትሌት አብዲሳ ፈይሳ በ3000 ሜትር የቤት ውስጥ ውድድር አዲስ ታሪክ በመጻፍ አሸንፏል። ኢትዮጵያውያን አትሌቶች በሁለቱም ጾታ በድል በተንበሸበሹበት በጀርመን ካርልስ ሩሄ አርብ ምሽት ጥር 19 2015 ዓ.ም በተካሄደው የ3000 ሜትር የዓለም የቤት ውስጥ ውድድር በወንዶች የ17 ዓመቱ አትሌት አብዲሳ ፈይሳ ወትሮውን እንብዛም የማይታወቀውን ስሙን በጉልህ የሚያስጠራ ውጤት አስመዝግቦ አሸንፏል። አትሌት አብዲሳ በመጀመሪያው የቤት ውስጥ ውድድሩ 3300 ሜትሩን 7 ደቂቃ ከ40 ሰከንድ ከ35 በሆነ ሰዓት የጨረሰ ሲሆን በ17 ዓመቱ የርቀቱን ፈጣን ሰዓት ያስመዘገበ አትሌት መሆኑን የዓለም አትሌቲክስ አስታውቋል። ውድድሩን የጨረሰበት ሰዓት የዓመቱ ፈጣን ሰዓት መሆኑንም ነው ድርጅቱ የገለጸው። ሌላኛው ኢትዮጵያዊ አትሌት አዲሱ ግርማ 7 ደቂቃ ከ41.53 ሰከንድ በሆነ ሰዓት ውድድሩን ሶስተኛ ደረጃን በመያዝ አጠናቋል። የሁለተኝነቱን ደረጃ የያዘው ደግሞ የቤልጂየሙ ሮቢን ሄንሪክስ ነው። በሴቶች ምድብ በተካሄደው የሶስት ሺ ሜትር ውድድር ደግሞ ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ተከታትለው በመግባት አሸንፈዋል። አትሌት ለምለም ኃይሉ 8 ደቂቃ ከ37 ነጥብ አምስት አምስት በሆነ ሰዓት ርቀቱን በአንደኝነት ስታጠናቀቅ፣ አትሌት ወርቋ ጌታቸው ሁለተኛ፣ አትሌት ዳዊት ስዩም ሶስተኛ፣ አትሌት ሚዛን አለም አራተኛ፣ እንዲሁም ዘርፌ ወንድም ማገኝ አምስተኛ ደረጃን በመያዝ አጠናቀዋል። በሌላ የአትሌቲክስ ዜና ዜና በጃፓን ኦሳካ በተካሄደ የሴቶች ማራቶን ኢትዮጵያውያን አትሌቶች አንደኛና ሁለተኛ ደረጃን በመያዝ አሸንፈዋል። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው በዚህ ውድድር አትሌት ሀቨን ኃይሉ በሁለት ሰዓት ከ21 ደቂቃ ከ13 ሰከንድ በአንድ ደቂቃ ልዩነት የሀገሯን ልጅ መሰረት ጎላን አስከትላ በመግባት አሸንፋለች። ከሶስት እስከ 10 ያሉትን ደረጃዎች ይዘው ያጠናቀቁት ደግሞ ጃፓናውያን አትሌቶች ናቸው። ለቻን የአፍሪካ ዋንጫ ውድድር ያዘጋጀውን የሽልማት ገንዘብ በ60 በመቶ ማሳደጉን ካፍ አስታወቀ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በአልጄሪያ በመካሄድ ላይ ላለው የ2022 የአፍሪካ ሀገራት የቻን ውድድር አሸናፊ የሚሸልመውን ገንዘብ መጠን 60 በመቶ ከፍ አድርጎ 2 ሚሊዮን ዶላር እንዲሆን መወሰኑን አርብ ዕለት ይፋ አድርጓል። የዘንድሮ የዋንጫ አሸናፊ ቡድን ከሁለት ዓመት በፊት የነበረው ሻምፒዮን ካገኘው 1 ሚሊዮን 250 ሺህ የአሜሪካ ዶላር ጋር ሲነጻጸር በ750 ዶላር ልቆ ሁለት ሚሊዮን ዶላር ያገኛል። የካፍ ፕሬዚደንት ዶክተር ፓትሪስ ሞሴፔ ውሳኔው የአፍሪካን ውድድሮች የንግድ እሴት ለማሳደግ ከተያዘው ስትራቴጂ ጋር እንዲጣጣም ታስቦ የተወሰነ ነው ማለታቸውን ከድርጅቱ ድረገጽ ያገኘነው መረጃ ያመለክታል። ለውድድሩ የተመደበው አጠቃላይ የሽልማት ገንዘብ ከሁለት ዓመት በፊት በተካሄደው ውድድር ላይ ለተሳተፉ ሀገራት በሙሉ ከተከፈለው አምስት ሚሊዮን አራት መቶ ሀምሳ ሺህ የአሜሪካ ዶላር ወደ ሰባት ሚሊዮን ዘጠኝ መቶ ሺህ ዶላር ከፍ ብሏል። ሁለተኛ ደረጃ የሚወጣው ቡድን 800 ሺህ የአሜሪካ ዶላር ሲያገኝ ሶስተኛና አራተኛ ደረጃን ይዘው የሚያጠናቅቁት ደግሞ እያንዳንዳቸው 500 ሺህ ዶላር ያገኛሉ ተብሏል። ከሩብ ፍጻሜ ማለፍ ያልቻሉ አራት ቡድኖች እያንዳንዳቸው 400 ሺህ ዶላር የሚያገኙ ሲሆን በሶስት ቡድን ምድብ ሁለተኛ ሆነው የሚያጠናቅቁትና በአራት ቡድን ምድብ ሶስተኛ ሆነው የሚያጠናቅቁ ሀገራት እያንዳንዳቸው 300 ሺህ ዶላር ያገኛሉ። በሁሉም ምድቦች ውስጥ የመጨረሻውን ደረጃ ይዘው ያጠናቀቁ ቡድኖች ደግሞ እያንዳንዳቸው 200 ሺህ ዶላር እንደሚያገኙ ተገልጿል። በውድድሩ የተሳተፈችው ኢትዮጵያ በምድብ ጨዋታዎች የመጨረሻውን ደረጃ ይዛ በማጠናቀቅ መሰናበቷ ይታወቃል። በስፖንሰርሺፕ ምክንያት ቶታል ኢንጂነርስ ቻን በመባል የሚታወቀው ይህ ውድድር በአገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ የሚሳተፉበት ውድድር ሲሆን ሰባተኛው የ2022 ውድድር ከጥር አምስት ጀምሮ በአልጄሪያ እየተካሄደ ይገኛል። ፍጻሜው ጥር 27 በአልጀርስ በሚገኘው ኔልሰን ማንዴላ ስታዲየም ደረግ ቀን ተቆርጦለታል። ባለፉት ሁለት የዝውውር መስኮቶች ከተከታዩ ማንቸስተር ዩናይትድ እጥፍ በላይ ያወጣው ቼልሲ ለዝውውር ባወጣው ገንዘብ በዓለም ቀዳሚውን ደረጃ ይዟል። ሲአይኢኤስ የተባለ የእግር ኳስ ነክ ጉዳዮችን የሚያጠና ተቋም ያጠናቀረው መረጃ እንደሚያሳየው ቼልሲዎች በክረምቱና እስካለፈው ረቡዕ ጥር 17 ባለው በአዲሱ የዝውውር መስኮት 15 ተጫዋቾችን ለመግዛት 555 ሚሊዮን ዩሮ ከፍለዋል። ይህ ሪፖርት ከወጣ በኋላ ደግሞ ቼልሲ በትናንትናው ዕለት ሶማሎ ጉስቶን ከሊዮን በ31 ሚሊዮን ፓውንድ አስፈርመዋል። ባለፉት ሁለት የዝውውር ወቅቶች ለተጫዋቾች ዝውውር ባወጣው ወጪ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ በአንጻሩ ለሰባት ተጫዋቾች 272 ሚሊዮን ዩሮ ከፍሏል። በደረጃ ሰንጠረዥ ውስጥ ከአንድ እስከ አምስት የሚገኙ ሁሉም ክለቦች ከእንግሊዝ ፕሪሚየር ሊግ ናቸው። ዌስትሃም ዩናይትድ፣ ኖቲንጋም ፎረስት ና ወልቨርሃምፕተን ወንደረርስ በቅደም ተከተል ሶስተኛ፣ አራተኛ ና አምስተኛ ደረጃን ይዘዋል። ከእንግሊዝ ፕሪሚየር ሊግ ክለቦች መካከል ሁለቱ የዝውውር ወቅቶች ባወጣው ወጪ 51ኛ ደረጃ ላይ ከተቀምጠው ሌስተር ሲቲ ውጭ ያሉት ሁሉም 19 ክለቦች በቀዳሚዎቹ 50 ደረጃዎች ውስጥ ይገኛሉ። በገንዘብ ቀውስ ውስጥ ያለው የስፔኑ ባርሴሎና ከፍተኛ የገንዘብ አቅም ካለው ከፈረንሳዩ ፓሪስ ሴን ጀርሜን በላይ አውጥቷል። የኔዘርላንድሱ አያክስ አምስተርዳም ደግሞ ከአውሮፓ ትላልቅ አምስት ሊጎች ውጭ ካሉት ክለቦች ለተጫዋች ዝውውር ባወጣው ወጪ ይመራል። የብራዚሉ ግዙፍ ክለብ ፍላሜንጎ ደግሞ ከቀዳሚዎቹ ሃምሳዎቹ ውስጥ የተካተተ ብቸኛው ከአውሮፓ ውጭ የሆነ ክለብ ነው። በሊግ የእንግሊዙ ከፍተኛ ዲቪዚዮን 319 ቢሊዮን ዩሮ ጠቅላላ ውጪ በማድረግ ቀዳሚው ሲሆን ይህም ሁለተኛ ደረጃ ላይ ከሚገኘው ከጣሊያኑ ሴሪያ በአራት እጥፍ እንደሚበልጥ ጥናቱ አመልክቷል። በመጨረሻም ኖቫክ ጆኮቪች አስረኛውን የአውስትራሊያ ኦፕን ዘውድ በመድፋት የራፋኤል ናዳልን የ22 ግራንድ ስላም ክብረ ወሰን ተጋርቷል። በትላንቱ የአውስትራሊያ ኦፕን የፍጻሜ ጨዋታ ሰርቢያዊው ኖቫክ ጆኮቪች የግሪኩን ስቴፋኖስ ጺሲፓስን 6ለ3፣ 7ለ6 እና በድጋሚ 7ለ6 በሆነ ውጤት አሸንፏል። ከአንድ ዓመት በፊት ከኮቪድ-19 ክትባት ጋር በተገናኘ ከአውስትራሊያ የተባረረው የ35 ዓመቱ ጆኮቪች በአውስትራሊያ ኦፕን ላይ የበላይነቱን አስቀጥሎ በሜልቦ አስረኛውን ድል ተቀዳጅቷል። በዚህም ያሸነፋቸውን የግራንድ ስላም ዋንጫዎች 22 በማድረስ ከራፋኤል ናዳል ጋር ተስተካክሎ የክብረወሰን ባለቤትነትንም ተጋርቷል። ኖቫክ ጆኮቪች በ22 የወንዶች ግራንድ ስላም ክብረወሰን ከራፋኤል ናዳል ጋር እኩል የሆነበትን አስረኛውን የአውስትራሊያ ኦፕን ማሸነፍ የህይወቴ ትልቁ ድል ነው ብሏል። በተጨማሪም ጆኮቪች የትናንቱን ድል ተከትሎ ወደ ቁጥር አንድ የዓለም የሜዳ ቴኒስ ተጫዋችነት ደረጃው ተመልሷል ደርሷል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ ባተ አዲስ አበባ። አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። በመስተንግዶ ሀብታሙ ስዩም፣ በምስልና በድምፅ ቅንብሮ ደግሞ ኤልያስ አስማረ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት ይሆንላችሁ።